የዲ ደብልዩ ዜና በመጀመሪያም ዋና ዋና ዜና የኢትዮጵያ መንግሥት ዶክተር ደብረጽዮን ገብረ ሚካኤልና ምክትላቸው ወይዘሮ ፈትለወርቅ ገብረ እግዚአብሔርን ጨምሮ በ62 የህወሀትና የቀድሞው የትግራይ ክልላዊ መንግሥት ባለሥልጣናት ላይ ክስ መመስረቱን አስታወቀ። ክሱን የተቀበለው የፌዴራሉ ከፍተኛ ፍርድ ቤት የሕገ መንግሥትና የሽብር ወንጀሎች አንደኛ ችሎት በቁጥጥር ስር የዋሉ ተከሳሾች ማረሚያ ቤት እንዲያቀርብ ለቀሪ ተከሳሾች የፌዴራል ፖሊስ መጥሪያ እንዲሰጥ ለሐምሌ 26 ቀን ቀጠሮ ሰጥቷል። የተባበሩት መንግስታት ድርጅት የምግብና ሌሎች አቅርቦቶች እጥረት በበረታበት የትግራይ ክልል ያለው ሰብዓዊ ሁኔታ እጅግ እንዳሳሰበው አስታወቀ። የዓለም የምግብ መርሃ ግብር አራት ሚሊዮን ዜጎች ብርቱ የምግብ እጥረት ገጥሟቸው አስቸኳይ እርዳታ በሚፈልጉበት የትግራይ ክልል ያልተገደበ እንቅስቃሴ በድጋሚ ጠይቋል። የታንዛኒያ መንግስት ለአገሪቱ ዜጎች የኮቪድ-19 መከላከያ ክትባት ለመስጠት በዝግጅት ላይ መሆኑን አስታወቀ። የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል ታንዛኒያ፣ ኤርትራና ቡሩንዲ ለዜጎቻቸው ጭርሱን የመከላከያ ክትባት መስጠት እንዳልጀመሩ አስታውቆ ነበር። ባለፈው ሳምንት በጀርመን የደረሰው የጎርፍ አደጋ በአገሪቱ የባቡር መሰረተ ልማቶች ላይ 1.3 ቢሊዮን ዩሮ ወይም 1.5 ቢሊዮን ዶላር የሚገመት ጉዳት ማድረሱን የአገሪቱ ብሔራዊ የባቡር ኩባንያ አስታወቀ። በኮሮና ወረርሽኝ ሳቢያ ለአንድ ዓመት የዘገየውና ውዝግብ የበረታበት የቶኪዮ የኦሎምፒክ ውድድር በይፋ ዛሬ ተጀመረ። ዜናው በዝርዝር የኢትዮጵያ መንግስት ዶክተር ደብረጽዮን ገብረ ሚካኤልና ምክትላቸው ወይዘሮ ፈትለወርቅ ገብረ እግዚአብሔርን ጨምሮ በ62 የህወሃትና የቀድሞው የትግራይ ክልላዊ መንግስት ባለሥልጣናት ላይ ክስ መመስረቱን አስታወቀ። የህዝባዊ ወያነ ሓርነት ትግራይ ስራ አስፈጻሚና ማዕከላዊ ኮሚቴዎች እንደዚሁም የክልሉ መንግስት ካቢኔ ክስ እንደተመሰረተባቸው የኢትዮጵያ ጠቅላይ አቃቢ ህግ ዛሬ አርባ አስታውቋል። እነ ዶክተር ደብረጽዮን በኃይል በዛቻ በአድማና ህገ ወጥ በሆነ መንገድ ይህ ህገ መንግስታዊ ምርጫ በማካሄድ በህገ መንግስት የተቋቋመና እውቅና ያለው የክልል መንግስት መለወጥ የሚል ክስ ቀርቦባቸዋል። ከዚህ በተጨማሪ የፌዴራሉ መንግስት ለመለወጥ የትግራይ ወታደራዊ ኮማንድ የተባለ የጦር ኃይል በማደራጀት የፌዴራል መንግስት የሀገር መከላከ መከላከያ ሰራዊቱ ላይ ጥቃት በማድረስ የሽብር ወንጀልን ለመከላከል የወጣውን አዋጅ ተላልፈዋል በሚል ተከሰዋል። ባለፈው ጳጉሜ የተካሄደውንና በፌዴራል መንግስቱ እውቅና የተነፈገውን ምርጫ ያካሄደው የትግራይ ምርጫ ኮሚሽን አመራሮች፣ በምርጫ የተሳተፉ የፖለቲካ ፓርቲዎች ሊቃነ መናብርትና የቀድሞ የህወሀት ከፍተኛ አመራሮችን በክሱ ተካተዋል። በትጥቅ ጥቃት ላይ ከፍተኛ ሚና የነበራቸው የኤፈርት ድርጅቶች፣ የግልና የመንግስት ድርጅቶች አመራሮች ጠቅላይ አቃቢ ህግ ዛሬ ይፋ ባደረገው የተከሳሾች ዝርዝር ውስጥ ይገኛሉ። ክሱ የተመሰረተው በፌዴራል ከፍተኛ ፍርድ ቤት የህገ መንግሥትና ሽብር ወንጀል ጉዳዮች አንደኛ ችሎ ሲሆን አቃቢ ህግ 510 የሰው ምስክሮችና 5329 ገጽ የሰነድ ማስረጃዎችን በማያያዝ ለፍርድ ቤቱ ማቅረቡን አስታውቋል። ክሱን የተቀበለው የፌዴራሉ ከፍተኛ ፍርድ ቤት የህገ መንግሥትና የሽብር ወንጀሎች አንደኛ ችሎት በቁጥጥር ስር የዋሉ ተከሳሾችን ማረሚያ ቤት እንዲያቀርብ ለቀሪ ተከሳሾች የፌዴራል ፖሊስ መጥሪያ እንዲሰጥ በማዘዝ ለሐምሌ 26 ቀን ቀጠሮ ሰጥቷል። በመዝገቡ ከተካተቱ 62 ተከሳሾች መካከል 42ቱ በቁጥጥር ስር አልዋሉም። የቀድሞው የኢትዮጵያ የገንዘብ ሚኒስትር ዶክተር አብርሃም ተከስተ ዶክተር አዲስ ለም ባሌማና አቶ ስብሃት ነጋን ጨምሮ ሀያ ተከሳሾች በቁጥጥር ስር እንደዋሉ ጠቅላይ አቃቤ ሕግ ዛሬ ይፋ ያደረገው ሰነድ ይጠቁማል። የተባበሩት መንግስታት ድርጅት የምግብና ሌሎች አቅርቦቶች እጥረት በበረታበት የትግራይ ክልል ያለው ሰብአዊ ሁኔታ እጅግ እንዳሳሰበው አስታወቀ። የዓለም የምግብ መርሃ ግብር አራት ሚሊዮን ዜጎች ብርቱ የምግብ እጥረት ገጥሟቸው አስቸኳይ እርዳታ በሚፈልጉበት የትግራይ ክልል ያልተገደበ እንቅስቃሴ ጠይቋል። ይህ ጥያቄ ከዚህ ቀደም በተደጋጋሚ ሲቀርብ የተደመጠ ሲሆን የኢትዮጵያ መንግስት መፍቀዱን ትናንት ሐሙስን ጨምሮ በተደጋጋሚ ይገልጻል። የዓለም የምግብ መርሃ ግብር ቃል አቀባይ ቶምሰን ፊሪ በምግብና ሌሎች አቅርቦቶች እጥረት በመገናኛ ዘዴዎች እጦትና በንግድ ልውውጥ አለመኖር ምክንያት የሰብአዊ እርዳታ አቅርቦቱ ፈተና እንደገጠመው ዛሬ በጄኔቫ ለጋዜጠኞች በሰጡት መግለጫ አብራርተዋል። ቃል አቀባዩ እንዳሉት ባለፈው ወር ድርጅታቸው ከ730ሺህ ለሚበልጡ ሰዎች በደቡባዊና ሰሜን ምዕራብ ትግራይ የምግብ እርዳታ አቅርቧል። ከነዚህ መካከል ዛና በተባለ ቦታ የሚገኙ አርባ ሺህ ሰዎች እርዳታ የደረሳቸው ለመጀመሪያ ጊዜ ነው። የዛና ሰዎች ሙሉ በሙሉ ከሌሎች አካባቢ ያለ ላቸው ግንኙነት ተቋርጦ በአስከፊ ሁኔታ ውስጥ ይኖሩ የነበሩ ናቸው ሲሉ ቶምሰን ፊሪ ተናግረዋል። ቃል አቀባዩ እንዳሉት ሰዎቹ ከመኖሪያ ቀያቸው ተፈናቅለው በትምህርት ቤቶችና ያለ እቅድ በተዘጋጁ መጠለያዎች የሚኖሩ ናቸው። በመጪዎቹ ቀናት በሰሜን ምዕራብ ትግራይ ለ80ሺ ሰዎች እርዳታ ለመስጠት የዓለም የምግብ መርሃ ግብር አቅዷል። የታንዛኒያ መንግስት ለአገሪቱ ዜጎች የኮቪድ-19 መከላከያ ክትባት ለመስጠት በዝግጅት ላይ መሆኑን አስታወቀ። ታንዛኒያ ባለፈው ማክሰኞ የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል ለዜጎቻቸው ጭርሱን የመከላከያ ክትባት መስጠት አልጀመሩም ካላቸው ሶስት አገሯት አንዷ ነች። የታንዛኒያ የጤና ሚኒስትር ዶሮዚ ግዋጂማ ትናንት ምሽት በሰጡት መግለጫ መንግስታቸው አላስፈላጊ ስብሰባዎችን ሊያግድ መሆኑንም ገልጸዋል። የቀድሞ የታንዛኒያ መሪ ጆን ማጉፉሊ የወረርሽኙን ክብደት የሚያጣጥሉ የአፍና የአፍንጫ መሸፈኛዎችን ከመጠቀም ይልቅ ጸሎትን የሚያበረታቱ የኮቪድ-19 ቫይረስ ተጠራጣሪ ነበሩ። ማጉፉሊ ከሞቱ በኋላ የተኳቸው ፕሬዚዳንት ሳሚያ ሱሉሁ ግን ስለ ወረርሽኙ መንግስታቸውን የሚያማክር የባለሙያዎች ቡድን በማቋቋም የተለየ መንገድ መከተል ጀምረዋል። በፕሬዚዳንት ጆን ማጉፉሊ ዘመን የኮቪድ-19 ወረርሽኝን ለመከላከል የአገሪቱ ዜጎች የአትክልት ጭማቂ እንዲጠጡ ያበረታቱ የነበሩት የጤና ሚኒስትሩ ዶሮዚ ዋ ግዋጅማ በቅርቡ አገራቸው ክትባቱን በነፃ መስጠት እንደምትጀምር ይፋ አድርገዋል። ሁሉም ዜጎች ለክትባቱ እንዲዘጋጁ ጥሪ አቅርባለሁ ያሉት ዶሮዚ የሚጀመርበትን ቀን ግን አልገለጹም። የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል እንዳለው ከታንዛኒያ በተጨማሪ የኢትዮጵያ ጎረቤት ኤርትራና ቡሩንዲ የኮቪድ-19 መከላከያ ክትባት መስጠት ያልጀመሩ አገሮች ናቸው። ይህ ዶይቸ ቨለ ነው። እስራኤል በአፍሪካ ህብረት የታዛቢነት ደረጃ ማግኘቷን የአገሪቱ የውጭ ጉዳይ መስሪያ ቤት አስታወቀ። በኢትዮጵያ የእስራኤል አምባሳደር አለልኝ አድማሱ የታዛቢነት የሹመት ደብዳቤያቸውን ለአፍሪካ ህብረት ማቅረባቸውን የእስራኤል የውጭ ጉዳይ ሚኒስቴር ትናንት ሐሙስ ባወጣው መግለጫ አስታውቋል። የእስራኤል ውጭ ጉዳይ ሚኒስትር ያዬ ላፒድ አገራቸው በህብረቱ ታዛቢ መሆኗን አድንቀው ይህ ለሁለት አስርት ዓመታት የዘለቀውን እንከን ያርማል፣ የእስራኤል የውጭ ግንኙነትን ለማጠናከር ጠቃሚ ነው ብለዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት የአምባሳደር አለልኝ አድማሱን የሹመት ደብዳቤ ሲቀበሉ ለረዥም ዓመታት የዘለቀውን የፍልስጤምና የእስራኤል ደም አፋሳሽ ግጭት አንስተዋል። የእስራኤላውያንና ፍልስጤማውያን ግጭት ለሰባት አስርት ዓመታት አሳሳቢ ሆኖ መዝለቁን ለአምባሳደሩ እንደተናገሩ ህብረቱ ትናንት ሐሙስ ባወጣው መግለጫ አስታውቋል። እስራኤል ከሐምሳ አምስቱ የአፍሪ የአፍሪካ ሀገራት ከ46ቱ ጋር ዲፕሎማሲያዊ ግንኙነት አላት። አገሪቱ የቀድሞ የአፍሪካ አንድነት ድርጅት እስከፈረሰበት የጎርጎሮሳዊ 2002 ዓ ም ድረስ ታዛቢ አባል ነበረች። ባለፈው ሳምንት በጀርመን የደረሰው የጎርፍ አደጋ በአገሪቱ የባቡር መሠረተ ልማቶች ላይ 1.3 ቢሊዮን ዩሮ ወይም 1.5 ቢሊዮን ዶላር የሚገመት ጉዳት ማድረሱን የአገሪቱ ብሔራዊ የባቡር ኩባንያ አስታወቀ። የአገሪቱ ባለስልጣናት በምዕራብ ጀርመንና በምስራቅ ቤልጅየም የበረታው ጎርፍ ያደረሰውን የጉዳን መጠን ለማወቅ ስራ ላይ ናቸው። የአገሪቱ መራሄተ መንግሥት አንጌላ ሜርክል ጉዳቱ በጣም ትልቅና ለመጠገን ረዥም ጊዜ የሚወስድ መሆኑን ተናግረዋል። በጀርመን 180 በቤልጅየም ደግሞ 31 በአጠቃላይ 211 ሰዎች ህይወታቸውን አጥተዋል። ዶችባን የተባለው የጀርመን ብሔራዊ የባቡር ኩባንያ 50 ድልድዮች፣ 180 የደረጃ መሸጋገሪያዎች፣ አርባ የምልክት ሳጥኖች፣ ከአንድ ሺህ በላይ የኤሌክትሪክና የምልክት ማማዎች፣ የኤሌክትሪክና የመብራት ስርዓቶች፣ እንደዚሁም የጣቢያ ሳንሰሮች በጎርፍ መውደማቸውን አስታውቋል። መሰረተ ልማታችን በአንድ ጊዜ ይህን ያክል ጉዳት ደርሶበት ታያውቅም፣ ያሉት የኩባንያው የመሰረተ ልማት ዘርፍ የቦርድ አባል ፎልከር ሄንትሽል ኪሳራው እስከ 1.3 ቢሊዮን ዩሮ እንደሚገመት ተናግረዋል ኩባንያው እስከ 80 በመቶ የሚደርሰውን ጉዳት በመጪዎቹ አምስት ወራት ለመጠገም ቢያቅድም ሄንትሼል ግን ዓመታት እንኳን ባይሆን ወራት ይፈጃል ሲሉ ቀላል እንደማይሆን ጠቁመዋል በኮሮና ወረርሽኝ ሳቢያ ለአንድ ዓመት የዘገየውና ውዝግብ የበረታበት የቶኪዮ ኦሎምፒክ ውድድር በይፋ ዛሬ አርብ ተጀመረ። የጃፓኑ ንጉሠ ነገሥት ናሩሂቶ ውድድሩን መጀመሩን ያበሰሩ ሲሆን ቀደም ብሎ አትሌቶች የወከሏቸውን አገራት ሰንደቅ ዓላማ በመያዝ ስልሳ ስምንት ሺህ ሰዎች የመያዝ አቅም ወዳለው የቶኪዮ ስታዲየም ደርሰዋል። ኢትዮጵያን ወክለው በመክፈቻ ስነስርዓቱ የታዩት ግን ሁለት አትሌቶች ብቻ ነበሩ። በታዳሚ አልባው የመክፈቻ ስነ ስርዓት ስፖርት ዳንስና የሙዚቅ ሙዚቃን የቀላቀሉ ትዕይንቶች፣ የርችት ተኩስ፣ የጃፓን ባህላዊ ጭፈራዎች ቀርበዋል። የኦሎምፒክ ችቦን የሜዳ ቴኒስ ተጫዋቿ ናኦሚ ኦሳካ ለኩሳ ከ10 ዓመታት በፊት በሱናሚና የኒውክሌር አደጋ ከተጎዳው የፉኩሺማ አካባቢ ልትወጣጡ ስድስት ሕፃናት አስረክባለች። በቶኪዮ የኦሎምፒክ ጨዋታዎች በ33 የስፖርት አይነቶች ከ11 ሺ በላይ አትሌቶች 200 ገደማ ሀገሮችን ወክለው ይሳተፋሉ። ይህ ዶይቸ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ የኢትዮጵያ መንግስት ዶክተር ደብረጽዮን ገብረ ሚካኤልና ምክትላቸው ወይዘሮ ፈትለወርቅ ገብረ እግዚአብሔርን ጨምሮ በስልሳ ሁለት የህወሀትና የቀድሞው የትግራይ ክልላዊ መንግስት ባለሥልጣናት ላይ ክስ መመስረቱን አስታወቀ። የተባበሩት መንግስታት ድርጅት የምግብና ሌሎች አቅርቦቶች እጥረት በበረታበት የትግራይ ክልል ያለው ሰብአዊ ሁኔታ እጅግ እንዳሳሰበው አስታወቀ። የታንዛኒያ መንግስት ለአገሪቱ ዜጎች የኮቪድ-19 መከላከያ ክትባት ለመስጠት በዝግጅት ላይ መሆኑን አስታወቀ። ዜናው በዚሁ አበቃ። ጤና ይስጥልኝ።